ትኩረት በአፍሪካ። የዴሞክራቲክ ኮንጎ ሪፐብሊክ ፕሬዝደንት ጆሴፍ ካቢላ የሥልጣን ዘመናቸው በቅርቡ በይፋ ያበቃል። እንዲያም ሆኖ ግን ከሥልጣን የመሰናበት ዕቅድ ያላቸው አይመስልም። በዚህም የተነሳ በሀገሪቱ ውጥረት ይታያል። የውጭ ሀገራት መንግስታትም ቢሆኑ በፕሬዝደንት ካቢላ እርምጃ ቅር መሰኘታቸው አልቀረም። ይሁንና በካቢላ ወይም በመንግስታቸው ላይ ቢያንስ እስከ ጥቂት ጊዜ በፊት ድረስ ግፊት ከማሳረፍ ተቆጥበው ነበር። ዩኤስ አሜሪካ በዲሞክራቲክ የኮንጎ ሪፐብሊክ ፕሬዚደንት የቅርብና ታማኝ አገልጋይ በሚባሉት የመዲናይቱ ኪንሻሳ የፖሊስ ኃላፊ ሰለስታን ካንያማ ላይ ከሁለት ሳምንታት ገደማ በፊት ማዕቀብ ጥላለች። ማዕቀቡ አንድም የዩኤስ አሜሪካ ዜጋ ከሰለስታን ካንያማ ጋር የንግድ ግንኙነት እንዳያደርግ ይከለክላል። ካንያማም በዩኤስ አሜሪካ ሳይኖራቸው አይቀርም የሚባለው ንብረታቸውም እንዳይንቀሳቀስ ያግዳል። ዩኤስ አሜሪካ በዚሁ የማዕቀብ ውሳኔዋ የዴሞክራቲክ ኮንጎ ሪፐብሊክን መንግስት የኃይልና የጭቆና አገዛዝ በተለይም የሰለስታ ካንያማን የኃይል እርምጃ በጥብቅ ማውገዟን እንዳሳየ የዩኤስ አሜሪካ የገንዘብ ሚኒስቴር ያወጣው ዘገባ አስታውቋል። የኪንሻሳ ፖሊስ ኃላፊ ካንያማ ከሚወቀሱባቸው የመብት ጥሰቶች መካከል በተለይ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2015 ዓ ም በኪንሻሳ በፕሬዝደንት ካቢላ አንጻር በተካሄዱ ተቃውሞዎች ወቅት በጸጥታ አስከባሪዎችና በተቃዋሚዎች መካከል የተፈጠረውን ግጭት ፖሊሶች በኃይል ተግባር የበተኑበት እርምጃ ይጠቀሳል። በዚሁ የፖሊስ እርምጃ ከአርባ የሚበልጡ ሰዎች ናቸው የተገደሉት። ይሁን እንጂ ምንም እንኳን የኪንሻሳ ፖሊስ ኃላፊ ሰለስታ ካንያማ የዩኤስ አሜሪካ ማዕቀብ ዋነኛ ኢላማ ቢሆኑም ማዕቀቡ አንድ የፕሬዝደንት ጆሴፍ ካቢላ ታማኝን መንካቱ ለራሳቸው ለዴሞክራቲክ ኮንጎ ሪፐብሊክ ርዕሰ ብሔር እየተላለፈ ግልጽ መልእክት ሆኖ ታይቷል። በምህፃሩ ዴአኤስ በመባል የሚታወቀው የጀርመንና የአፍሪቃ ተቋም ዋና ጸሐፊና የኮንጎ አጥኚ የሚባሉት ኢንጎ ባዶሬክ እንዳስረዱት ምዕራቡ ዓለም በአንድ ወቅት በዴሞክራቲክ ኮንጎ ሪፐብሊክ ውስጥ መረጋጋት ሊያወርዱ ይችሉ ይሆናል በሚል ተስፋ ጥሎባቸው የነበሩትን ፕሬዚደንት ጆሴፍ ካቢላን በአሁኑ ጊዜ ቀና አመለካከት ነፍጓቸዋል። ፕሬዚዳንት ጆሴፍ ካቢላ እና መንግስታቸው የኮንጎ ህዝብና የውጭው ዓለም ከእነርሱ የጠበቀውን ተግባር ባለማሟላታቸው ብዙ ሰዎች ቅር የተሰኙ ይመስለኛል። ልክ እንደ ብዙዎቹ አፍሪቃውያን ርዕሳነ ብሔራት ካለፉት ዓመታት ወዲህ ይበልጡን ፈላጭ ቆራጭ አገዛዝ በመከተል ተቃዋሚዎችንና የመገናኛ ብዙኃንን ጨቁነዋል። የዴሞክራቲክ ኮንጎ ሪፐብሊክ ፕሬዚደንት ጆሴፍ ካቢላ ሁለተኛው የስልጣን ዘመናቸው እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን ታህሳስ 2016 ዓ ም ስለሚያበቃ ህዝቡ ከስልጣናቸው እንዲወርዱ ይፈልጋል። ይሁን እንጂ የቀጣዩ ፕሬዝደንታዊ ምርጫ ዕለት እስካሁን በውል ገና አልተወሰነም። ይህ በተቃዋሚ ቡድኖች እይታ ሆን ተብሎ የተደረገ ሆኖ ታይቷል። ምክንያቱም የዴሞክራቲክ ኮንጎ ሪፐብሊክ ህገ መንግስታዊው ፍርድ ቤት ባለፈው ሚያዝያ ወር ባሳለፈው አንድ ውሳኔ ፕሬዝደንታዊው ምርጫ በኮንጎ እንደተመደበለት የፊታችን ህዳር ወር ካልተደረገ ፕሬዚደንት ጆሴፍ ካቢላ ሀገሪቱን በተጠባባቂነት ሊመሩ እንደሚችሉ አስታውቋል። እንደ ጎርጎሪዮሳውያኑ የዘመን ቀመር በ2012 ዓ ም ለሁለተኛ ጊዜ የተመረጡት ፕሬዚደንት ጆሴፍ ካቢላ ለሶስተኛ የስልጣን ዘመን የመወዳደር እቅድ ይኖራቸው አይኖራቸው እስካሁን በግልጽ አልተናገሩም። ይሁንና ብዙ የዴሞክራቲክ ኮንጎ ሪፐብሊክ ህዝብ ፕሬዚደንቱ ለተጨማሪ ስልጣን መወዳደራቸው እንደማይቀር መገመቱን ገልጿል። ምንም እንኳን በሀገሪቱ ሕገ መንግሥት መሰረት አንድ ፕሬዚደንት ከሁለት የስልጣን ዘመን በላይ ሀገሪቱን መምራት ባይችልም። ለወትሮው ክፍፍል የሚታይባቸው አስራ ስድስቱ የዴሞክራቲክ ኮንጎ ሪፐብሊክ ተቃዋሚ ቡድኖች በአሁኑ ጊዜ አንድ ጂ7 የተባለ ህብረት ፈጥረው በመጸወራት ይደረጋል ተብሎ በሚታሰበው ቀጣዩ ፕሬዝደንታዊ ምርጫ ላይ የቀድሞው የካታንጋ ግዛት አስተዳዳሪ ሞይዜ ካቱምቢ ካለፉት 15 ዓመታት ወዲህ በስልጣን ላይ በሚገኙት በፕሬዝደንት ጆሴፍ ካቢላ አንጻር በእጩነት ቀርበው እንዲወዳደሩ ሰይመዋቸዋል። ይሁን እንጂ የሀገሪቱ አስመራጭ ኮሚሽን ምርጫውን ለማዘጋጀት ተጨማሪ ጊዜ እንደሚያስፈልገው ከወዲሁ እየተናገረ ነው። የተቃዋሚውን ቡድን እንዲወክሉ የተመረጡት የካቱምቢ እጩነት ገና በይፋ ባይረጋገጥም የ51 ዓመቱ ባለተቋምና የቀድሞው በማዕድን የታደለው የካታንጋ ግዛት አስተዳዳሪ ሞይዜ ካቱምቢ በፕሬዝደንታዊው ምርጫ የማሸነፍ ዕድላቸው ከፍተኛ እንደሆነ ስለ አካባቢው በቅርብ የሚከታተሉት በስዊትዘርላንዱ የሱሪክ ዩኒቨርሲቲ መምህር የሆኑት ክሪስቶፍ ፎግል ግምታቸውን ሰጥተዋል። ካቱምቢ የካታንጋን ግዛት በተሳካ ሁኔታ በማስተዳደራቸው ብዙ ሞገስ አግኝተዋል። ብዙ ባለወረቶች ወደ አካባቢው በመምጣት በተለይ በማዕድን ማውጣቱ ዘርፍ እንዲሰማሩ በማድረጉ ላይ ሰፊ ድርሻ አበርክተዋል። እንደሚታወቀው ከዴሞክራቲክ ኮንጎ ሪፐብሊክ መንግስት ጠቅላላ ገቢ መካከል ከግማሽ የሚበልጠው የሚገኘው በደቡብ ምስራቃዊ ኮንጎ ካለው የካታንጋ ግዛት ነው። እያም ቢሆን ግን ገንዘቡ በሀገሪቱ አካባቢዎች መካከል በሚከፋፈልበት አሰራር ላይ ከማዕከላዊ መንግስት ጋር ንትርክ መፈጠሩ አልቀረም። በዚህም የተነሳ ማዕከላዊ የዴሞክራቲክ ኮንጎ ሪፐብሊክ መንግስት የሀገሪቱን ግዛቶች እንደ ጎርጎሪዮሳውያኑ የዘመን ቀመር መስከረም 2015 ዓመተ ምህረት ላይ እንዳዲስ በማዋቀር 11 የነበሩትን ግዛቶች አሁን ወደ 26 አሳድጓል። በዚሁ ሂደቱም የካታንጋን ግዛት በአራት አካባቢዎች በመከፋፈል ሞይትሴ ካቱምቢን ከግዛቱ አስተዳዳሪነት ስልጣናቸው አንስቷል። በዚሁ ጊዜ ነበር ካቱምቢም ከገዢው ፓርቲ ለቀው በመውጣት የተቃዋሚውን ጎራ የተቀላቀሉት። የካታንጋ ግዛት ቢከፋፈልም ግን በኮንጎ የስልጣን ሽኩቻ ላይ ግዛቱ ዛሬም ወሳኝ ሚና ነው የሚጫወተው። በዚሁ አካባቢ ወደ አምስት ሺህ የሚጠጋ ሕዝብ ባለፈው ሚያዝያ ወር አደባባይ በመውጣት ፕሬዚደንት ጆሴፍ ካቢላ ለሶስተኛ የስልጣን ዘመን እንዳይወዳደሩ ባሳሰበበት ጊዜ የጸጥታ አስከባሪ ፖሊሶች ተቃዋሚዎችን በሚያስለቅስ ጋዝ ነበር የበተኑት። በኮንጎ በመንግስቱና በተቃዋሚዎች መካከል ውጥረቱ በወቅቱ እየተካረረ ቢሄድም ዓለም አቀፉ ማህበረሰብ እንደ ጎርጎሪዮሳውያኑ የዘመን ቀመር በ 2006 ዓ ም ፕሬዚደንት ጆሴፍ ካቢላ ለመጀመሪያ ጊዜ በተመረጡበት ፕሬዚደንታዊ ምርጫ ጊዜ ባደረገው አንጻር አሁን ጣልቃ ከመግባት ወደኋላ እንዳለ ይገኛል። በዚያን ጊዜ እንደሚታወሰው ሁለት ሺህ የሚሆኑ የአውሮጳ ህብረት ወታደሮች ለኮንጎ ፕሬዝደንታዊ ምርጫ ሂደት ዋስትና ሰጥተዋል። የያኔውን ፕሬዝደንታዊ ምርጫ ወጭንም እየሸፈነው የተባበሩት መንግስታት ድርጅት የልማት መርሃ ግብር መስሪያ ቤት ነበር። ከዚህ በተጨማሪም የታወቁ ምዕራባውያን ፖለቲከኞች ምርጫውን በቅርብ ነበር የተከታተሉት። ይህንን የሚያስታውሱ አንዳንድ ታዛቢዎች ምዕራቡ ዓለም በወቅቱ ይህን አይነቱን ትኩረት እንደገና ለዴሞክራቲክ ኮንጎ ሪፐብሊክ ቢሰጥ መልካም እንደሚሆን ይናገራሉ። የጀርመናውያኑ እለታዊ ታገስ ሳይቱንግ የአፍሪቃ ጉዳይ ተከታታይ ጋዜጠኛ ዶሚኒክ ጆንሰን ዴሞክራቲክ ኮንጎ ሪፐብሊክ በአሁኑ ጊዜ በጀርመናውያኑ ፖለቲካ ችላ እንደተባለች እንደሚሰማቸው ገልጸዋል። በጀርመን መንግስት የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ተጠሪ የሆኑት ጊኦርግ ሽሚት ግን ይህንኑ የዶሚኒክ ጆንሰንን አመለካከት የተሳሳተ ሲሉ አጣጥለውታል። በተለይ በኮንጎ የተለያዩትን ቀውሶች ለማብረድ የተሰማራውን ትልቁን የተባበሩት መንግስታት ድርጅት ተልእኮ ስመለከት ይህንን አስተያየት አልጋራም። ጀርመን ለኮንጎ በየአመቱ 260 ሚሊዮን ዩሮ የልማት እርዳታ ድጋፍ ታደርጋለች እና ምንም አታደርጉም አንዳችም እርምጃ ሳትወስዱ ማየት ብቻ ነው መባሉን ተገቢ ሆኖ አላገኘሁትም። እርግጥ ጀርመን ልክ እንደ ሌሎቹ የአውሮፓ ህብረት አባል ሀገራት ለዴሞክራቲክ ኮንጎ ሪፐብሊክ ውዝግብ በዲፕሎማሲያዊው ዘዴ መፍትሔ ማፈላለጉን እንደምታስቀድም ጀርመናዊው ዲፕሎማት ጊዮርግ ሽሚት ገልጸዋል። ለዴሞክራቲክ ኮንጎ ሪፐብሊክ ውዝግብ ተጠያቂ በሚባሉት ላይ ማዕቀብ የመጣሉን ጉዳይ በተመለከተ የአውሮጳ ህብረት ውይይት ማካሄዱ አልቀረም። ግን የፖለቲካ ታዛቢዎች እንደሚሉት የአውሮጳ ህብረት ይህን አይነቱን የማዕቀብ እርምጃ መውሰዱ አብዝቶ ያጠራጥራል። በዲሞክራቲክ ኮንጎ ሪፐብሊክ ውስጥ ውጥረቱን ለማርገብ ዲፕሎማሲ ብቻውን በቂ አይደለም የሚሉት ወገኖች በአሁኑ ጊዜ የምዕራባውያኑ ተጽዕኖ እየቀነሰ እንደመጣ ተሰምቷቸዋል። የጀርመናውያኑ ሳምንታዊ መጽሔት ዳር ሽፒግል ባወጣው አንድ ዘገባ መሰረት የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ባለፈው ጎርጎሪዮሳዊው 2015 ዓ ምት ኮንጎን በጎበኙበት ጊዜ ፕሬዝደንት ጆሴፍ ካቢላ በጀርመንና በኮንጎ መካከል የቀጠለውን ትብብር እንደሚያደንቁ፣ የውጭ ጣልቃ ገብነትን ግን እንደማይፈልጉ ግልጽ እንዳደረጉላቸው ጽፏል። ምዕራባውያን የፖለቲካ ታዛቢዎች እንደሚሉት በአሁኑ ጊዜ በተለይ የተፈጥሮ ሀብት ፍላጎታቸውን ለማርካት የሚፈልጉት ቻይናና ሩሲያ ዋነኞቹ የአፍሪቃ የንግድ አጋሮች ናቸው። እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2006 ዓ.ም ወዲህ አውሮፓውያኑ አፍሪቃውያኑ ከችግሮቻቸው ጋር ለብቻቸው በመተው በአፍሪቃ የሚያደርጉት ታታሪነት እየቀነሰ መምጣቱን ዴአኤስ በመባል የሚታወቀው የጀርመንና የአፍሪቃ ተቋም ዋና ጸሐፊና የኮንጎ አጥኜ ኢንጎ ባዶሬክ አስረድተዋል። Es gibt auch eine gewisse, äh, ja, äh በአሁኑ ጊዜ በአፍሪቃ የሚታየው የፖለቲካ ሁኔታ ለየት ያለ ነው። ከብዙ አስርተ ዓመታት ዓለም አቀፍ እርዳታም በኋላ የተወሳሰቡትን የዲሞክራቲክ ኮንጎ ሪፐብሊክ ችግሮች ማብቃት አልተቻለም እና አፍሪቃውያኑ ወይም የኮንጎ ዜጎች ለችግሮቻቸው ራሳቸው መፍትሔ ያፈላልጉለት የሚለው ደረጃ ላይ ትደርሳለን።